አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ በኦሮሚያና በሶማሌ ክልል ለተፈጠሩት ችግሮች እልባት ለመስጠት ከሌሎች ባለስልጣናት ጋር ወደ ጅጅጋ ያደረጉት ጉዞና በነበረው ዝግጅት ላይም በተደረገው ንግግር ተፈናቃዮቹ ወደ ነበሩበት እንዲመለሱ እናደርጋለን የተባለው ጉዳይ እንዳሳሰባቸው ያነጋገርናቸው ተፈናቃዮች ለአሜሪካ ድምጽ ተናግረዋል። በዚህ ጉዳይ ላይ አስተያየታቸውን እንዲሰጡኝ አራት ተፈናቃዮችን ሀማሬሳ ከሚገኘው መጠለያ ጣቢያ በስልክ ያነጋገርኩ ሲሆን ሁሉም ለደህንነታቸው ሲባል ስማቸውን እንዳይገለጽ ጠይቀዋል። ከእነዚህ መካከል አንድ ስሙን መግለጽ ያልፈለገ አባወራ የንጹሐን ደም ንብረትና መንገላታት ጉዳይ ምን አይነት እልባት ነው የሚሰጠው? ሲል ይጠይቃል። እኛ እልቁ አንቀላም እልቁ በትክክል ነው የምንቀበለው፣ ግን ብዙ መርፈቶች አሉ። የኛ የእኛ ህዝብ ያለቀውን በትክክል ሬሳውን ተገልጾ ለህዝቡ አውጆ በትክክል የተቀበረ ደፍኖ የተነበረበት ቦታውን አሳውቆ በትክክል አውጥቶ እንዲቀበር ከተካሄደበት ህልቁን እንስማማለን። እኛ በመጀመሪያም ሱማሌ ጋር ብዙ ጥላች አልነበርም። አንዳንዶቹ የጠላች ድምጻ የሆኑበት ህዝባችን ላይ የተፈጸመበት በደብ ሰዎቹ ተይዞ በህግ እንዲቀርብ ነው። በቁጥሩ አንድ ከዛ አልፎ በእኛ ንብረት የተወደመው ንብረቱን የጠፋው ንብረት ቤት ያለው መኪና ያለውን ፎቅ ያለውን ፎቁ እየተፈፈከሰ ቤቱ እያፈረሰ ብዙ ነገሮች አሉ። ይህን ብሎ ለመናገር ይከብዳል። እና ሲፈናቀል ደግሞ ወይ ሦስት ወይ አራት ሰው አይደለም፣ ወይ ስድስት መቶ ሰው አይደለም፣ ወይ አራት መቶ ሰው አይደለም። አዎ ወደ ሚሊዮን የአንድ ሀገር የጅቡቲ ሀገር ህዝብ የሚሆን ህዝብ ነው የተፈናቀለው። እኔን አንድ ግለሰብ ይርቁ በጣም ደስ ይለኛል። ይሄ ህዝብ አብረን ነበር ያብረን የኖር ሰው ነበር እና ይሄ ደግሞ የተፈጠረ የልኩ የጠላት ቡላ ሆኖ ልባችንን ሲጎዳ ያለ ቁጥር አንድ በህግ ተቀርቦ በህግ ፊት በህግ ሲጠየቅ እኛ ደስተኛ ነው የምንሆነው። ከዛ አልፎ ደግሞ የኛ በህግ ላይ ምንም ቅሬታ የለንም። ለመመለስ ደግሞ እኛ ፍቃደኛ አይደለንም። ለምን ፍቃደኛ ደግሞ ብዙ ነገሮች አሉ የኦሮሚያ መንግስቱን ምን አስቦ ይሁን ጠቅላይ ሚኒስትሩ ምን አስቦ ይሁን እስካሁን እየታሰረ ሰው እስካሁን ድረስ አንድ ሰው ህግ ስር አልገባም። ንብረቱን ቀርቶ የሰው ህይወቱን እንደ አንድ ፍያል የሞተ ሰው አልተቆጠረም። ይዝቡ አንዲት እናት በበኩሏ ያሉበት ሁኔታና የሶስት ልጆቿ ጉዳይ እንዳሳሰባት ገልጻልናለች። ካለ ቅባት፣ ካለ ሳሙና፣ ካለ ምን ወላይ ዝም ብለን እየተቀመጥን ነው። ምንም ያየነው ነገር የለም። ቶሎ መጥተው ቢያወጡን እኛ ደስተኛ ነን። ልጆች አሉሽ አሉኛ አንዱ ዘጠነኛ ክፍል ተማሪ ነው አንዷ አራተኛ ክፍል ተማሪ ነች እኔ አጠገብ ናቸው አንዷ ሰባተኛ ክፍል ተማሪ ነች እና ልጆች ትምህርታቸውን አቋርጠው ቁጭ ብሏል ሁሉም ህዝብ ምንም ነገር ሳይደረግልን ዝም ብለን ቁጭ ብለናል ተፈናቃዮቹ እንደሚሉት ከኑሯቸው ተፈናቅለው ከምቹ ሁኔታ ውስጥ ከወጡ ስምንተኛ ወራቸውን እንደጀመሩ ነው ከባድ የችግር ጊዜ እያሳለፍን ነው የሚሉት ሌላው አባት ናቸው ዘይ ራሱ ምግብ ተቀይሮ ቅኔ የምንበላው ሩዝ ነው። ቁርስ ቁርሱ ሁለት ዳቦ ራቱ ሁለት ዳቦ ነው የምንበላው። እንደዛው ሰው ያመመ ኤች አይ ቪ ያለው ቻምባ ያለው ቲቪ ያለው አንድ ቤት ነው የሚገባው። አንድ ቦታ ጤነኛ፣ ያመመ ሁሉም አንድ ላይ ነው። በቃ ከአንድ ውስጥ እንደ ከልት ነው የሚገባው። ይሄ ብሎ መናገር በጣም ነው የሚከብደው። ልጆቹም ትምህርት የላችሁም፣ ምግብም የላችሁም። ከኛ ጋር ነው ሩዝ ሚበላው ወተት ራሱ ወላይ ትልቅ ትንሽ ልጆች የወለደች እናት ራሷ ወተት እያለ ያላገኘች ልጆች አሉ። ማታ ሰባት ሰዓት ጀምሮ እስከሚነጋ ይለቅሳሉ ልጆቹ ወላይ፣ በጣም ነው ሚከብደው። በጣም ይከብዳል የእኛ ችግር መናገር መናገር። ይሄም እናንተ በአይን ብታያችሁ ጥሩ ነው። የእኛ መናገር ሳይሆን እናንተ በአይን መታቸው መያቱ ራሱ በጣም አስፈላጊ ነው ብዬ ነላቸው። በዚህ ሁኔታ ማንም ያነጋገረን አካል ሳይኖር በጭፍን እንዲሁ ወደ ነበሩበት ይመለሳል ማለት አግባብ አይደለም፣ ይላሉ እኚህ አባት። አመራራችን እንዳለው ሰላም እንዳለን የእኛ ከሰላም መኖር እንፈልጋለን። ለወደፊትም የእኛ ብናልክን የህዝባችን ይሄ አሳልፌን መጥፎ አሳልፌን ለህዝባችን መንፈትን የእኛን ሰላም እንፈልጋለን። ከሶማሌ ጋር እነሱ የሚፈልጉ አሉ ያልፈለጉም አሉ። ስለዚህ የእኛ አመራራችን እንዲ አንልም፣ ግን የእኛ ሁለት እና የሁለት ነገር ካወጣ ነው ሰላም የኛ ሰላም ወዳችን ተፈረ ሰላም ማለት ነው። ሁለቱ ነገር አንደኛ ላይ የሞቴ ሰዎች የጨረሱ ሰዎች እኛ በአይናችን ያየን በሞባይል ሁሉም ነገር እስካሁን ቪዲዮ ሁሉም አነሰና የእኛ ጋር ነው አለው። እነዚህ ሰዎች ከያየው ሰባ ሰው ነው አንድ ጎርጋዴ የገባው ሰባ ሰው አንድ ላይ የአጋፍታ ነው የአጋፍታ ነው የቀበሩት። እነዚህ ሰዎች የሞቴ ሰዎች አንድ ምን ላይ ደርሶ ነው አባቴ ለለው እናቴ ለለው ልጆች ሆነ አባቴ ሞቱ፣ እናቴ ሞተች፣ ልጆች እኛ ጋር ነው ካምፕ ውስጥ ያለች። ይህም እንዴት አድርጌ ነው ሰላም የምፈጥረው? አንድ ሁለተኛ ደግሞ የኛ ከልጅ ጀምሬን እዛ ሰርተን አገራችን ነው ኢትዮጵያ ነው ብለን ሰርተን የመጣን ሀብት መንግስት ምን አድርጎ ምን አስበውበት ምን ብሎ ነው ካምፕ ውስጥ እያደረን ሰርተን እያለን ራቤን እንዴት ብሎ ነው ሰላም የምፈጠረው? በአፍ ብቻ አይደለም ሰላም ሲባል ከሆድ ሲመጣ ነው። ሰውነትና የሀብት የኛ ሀብት ከጠየቀ የእኛ ሰላም እንፈልጋለን። ነገም ሰላም እንሆናለን ከሶማሎች ጋር። ሌላዋ ነጋዴ ነበርኩ ሰባት ልጆች አሳድጋለሁ ያለችን እናት አስተያየቷን የሰጠችው በጥያቄ ነው። ከመጣን ጀምሮ ልጆቻችን ትምህርት አላገኙም። እምንተኛው ኮረት ላይ ነው። ከላይ ማታ ማታ ይዘንባል፣ ቀን ቀን ይሞቃል። ቤቱ አንድ ቤት ውስጥ ነው። አንድ መጋዘን ውስጥ ነው። ከአምስት ሺህ የበለጠ አባወራ እስከነ ልጆቹ የምንኖረው የምንበላው ምግብ አንድ ዳቦ ነው። ራት ጋ አንድ ዳቦ፣ ምሳ ላይ የተቋጠረ በላስቲክ ሩዝ፣ ቁርስ ላይ መልሰን እንደዛ። የምንበላው የምንኖረው ይሄ ነው። የእኛ ደም የልጆቻችን የሰዎቻችን ደም እዛ የፈሰሰው ቀርቶ የእኛ ንብረት ከዛ ያለ ወይ አልተከፈለልን ወይ አልወጣልን ከሁለቱ አንዱ ሳይሆን ይሄ እርቅ እንዴት ሊመጣ ቻለ? የሰው ነፍስ እዛ የጠፋው እንደ ጠፋ ነው የሚቀረው። ይሄ እንዴት ሊሆን ይችላል? እርቅ የሚሆነው የሰው ደም ተከፍሎ ወይ የዛ የሰው ንብረት ተከፍሎ ነው እርቅ መኖር የሚችለው። እኛ ደማችን ፈሶ እኛ እንደ ከፍት ንብረታችንን ማተን ዝም ብለን ነው የምንኖረው ማለት ነው። ተፈናቃዮቹ እነርሱን በተመለከተ ቀጣዩ እርምጃ ምን እንደሆነ እንደማያውቁ ያነጋገራቸው ሰውም እንደሌለ ይናገራሉ። የሞቱት ሰዎች፣ አካላቸው የጎደለ፣ ንብረታቸውን ያጡ፣ እስካሁንም የታሰሩ ሰዎችን በተመለከተ ቀጣዩ ሁኔታ ምንድን ነው የሚለውን የነገራቸውም ሰው እንደሌለ ይገልጻሉ። ካሉበት አስቸጋሪ ሁኔታም እንዴት እንደሚወጡ አለማወቃቸው እጅግ እንደሚያሳስባቸው ይናገራሉ። ከሶማሌ ክልል የተፈናቀሉ የኦሮሞ ማህበረሰብ ተወላጅ ኢትዮጵያውያን ወደ አንድ ሚሊዮን እንደሚጠጉ ከዚህ ቀደም የረዴት ድርጅቶችን ሪፖርት ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።